ከኤስቢኤስ ራዲዮ ዳውንሎድ በማድረግዎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዓለም አቀፍ የሴቶች መብቶች ተሟጋች ወይዘሮ አሚና ዋርሳሜ በቅድሚያ እንኳን ወደ አውስትራሊያ መጡ። ግርዛት የልጃገረዶችና ሴቶች ጤና ላይ የሚያሳድራቸው ወቅታዎች ምንድን ናቸው? የሴቶች ብልት ግርዛት ወይም ቆረጣ ያለውን ጠንቅ አስመልክቶ በርካታ ጥናቶች ተካሂደዋል። ግርዛቱ ወይም ቆረጣው ከሴቶች ጤና ጋር ያለው ግንኙነትም ግልጽ ነው። እኔ ሐኪም አይደለውም። ይሁንና በተለይም ሴቶች በሚወልዱበት ወቅት የአካል፣ የሥነ ልቦና እንዲሁም የተለያዩ የጤና ጠንቆች ይከሰታሉ። በሂደቱ የሚከሰቱት በርካታ የደም ፍሰት፣ በድንጋጤ መዋጥ ለአብነት የሚነቀሱ ናቸው። ዘለቀታዊ ጠንቆችም አሉት። የሴቶች ብልት ግርዛት ወይም ቆረጣ በጤና ላይ የሚያሳድራቸው ጠንቆች የሚጀምረው ከእለተ ግርዛት ሲሆን ዘለቄታውም የእድሜ ልክ ነው። ግርዛት በተለይ በወሊድ ወቅት የሚያስከትላቸው የጤና መዘዞች ምንድን ናቸው? በመጀመሪያ ደረጃ እኔ የመጣሁበት ሶማሊላንድና በመላው ሶማሊያ የወሊድ ሕልፈተ ሕይወት እጅጉን ከፍ ያለ ነው። ፌሮኒክ ብለን የምንጠራው የግርዛት አይነት በእጅጉ አሰቃቂ፣ አሰቃይና ተፈሪም ነው። የግርዛቱ ሂደትም ከፍተኛ የጤና ጠንቅ ያለው ነው። በግርዛቱ ወይም በቆረጣው ሳቢያ የሴትቱ ብልት ተፈጥሯዊ ተለጣጭነቱን ያጣል። በወሊድ ወቅት ቀዶ ሕክምና ማድረግ የተዘወተረ ነው። ምርቀዛን ያስከትላል። በመጸዳዳት ወቅት ያውካል። ቁጥሬ የማልዘልቃቸው መዘዞች ነው ያሉት። የሴቶች ግርዛት የሚያስከትላቸው የሥነ ልቦናዊ አሉታዊ ተጽዕኖች ምንድን ናቸው? አይ ቲንክ ዩ ኤፍሪቦዲ ካን ኢማጅን ስሞል ገል ፌሪ ስሞል። ማንኛውም ሰው ያን በምናባዊ እይታው በጣም ትናንሽ ልጃገረዶች ከሰባት ዓመት እድሜያቸው ጀምሮ በማያቋረጥ የህመም ስሜት መዝለቃቸውን ልብ ሊል ይችላል። ህመሙ አእምሮ ላይ ፍራቻን ያኖራል፣ አካል ላይም ብርቱ ስቃይን ያሳድራል። አንዳንዴም የተሰፋ ብልት ያላቸው ሴቶች የወር አበባቸው አልወጣ አልፈስ የሚልበት ሁነትም ያጋጥማቸዋል። ያም ብርቱ ውስብስብ የጤና ጠንቆችን ያስከትላል። ልብ በሉ አንዲት ወጣት ተማሪ ልጃገረድ በየወሩ ወር አበባ በመጣ ወቅት በጽኑ ህመም ላይ ሆና ትምህርት ቤት ስትሄድና ስትመጣ የሚሰማትን ስሜት፣ አንዲት ቤት ውስጥ ያለች ሴት በየወሩ ወር አበባ በመጣ ቁጥር በሥቃይ ስታሳልፍ፣ አሉታዊ ተጽዕኖው ስነ ልቦናዊም ብቻ ሳይሆን የሴቶችን ምርታማነትም እንዲቀንስ ያደርጋል። ልማዳዊ የሴቶች ግርዛት በሚካሄድባቸው አገራት የሴቶችን ግርዛት ለማስቆም የግንዛቤ ማስጨበጫ ዘመቻ በስፋት ይካሄዳል። እዚህ በምዕራቡ ዓለም ደግሞ ዘመናዊ ሴቶች ብልታቸውን ለኮስሜቲክ ቀዶ ሕክምና በፈቃዳቸው እየዳረጉ ነው። የልማዳዊን ግርዛትና የዘመናዊን ኮስሜቲክ ቀዶ ሕክምና እንደምን ያዩታል? ኢን ዘ ኬዝ ኦፍ ኤፍጂኤም ኤፍቲሲ ስፔሻል ፍሮም ወር አይካም የሴቶችን ብልት ግርዛትና ቆረጣ ጉዳይ በተመለከተ በተለይም እኔ ከመጣሁበትና ሌሎች በርካታ አገራትንም ጨምሮ ግርዛቱ የሚከናወነው ልጃገረዶቹ ገና ሕፃናት ሳሉ ነው በዚያን ወቅት ሕፃኗ ሴት ልጅ ድምፅ አልባናት ምርጫ የለሽ ናት እምብኝ የማለት አቅምም የላትም በአንጻሩ ግና የኮስሜቲክ ቀዶ ሕክምና ነፍሷን ባወቀች ሴት በራስ ፈቃድ የሚካሄድ ነው ሌላውን ሰው ለማርካት ወይም ለማስደሰት የሚደረግ ነው። በሁለቱ መካከል ያለው ልዩነት አንደኛው በራስ ፈቃድ ሲከናወን፣ ሌላኛው ግና በሌሎች ጫና የሚካሄድ ነው። ዘመናዊ ሴቶች ብልታቸውን ለማስዋብ ወሲባዊ ወዳጃቸውንም ይበልጥ አርክቶ ለመርካት የሚያደርጉት ኮስሜቲክ የቀዶ ሕክምና ላይ የእርስዎ አተያይ ምንድን ነው? ከፆታ ጋር የተገናኘ ነገር ነው ብዬ አስባለሁ። ሁሌም ሰዎች በሴት ልጅ ውበትና አካል ላይ ያተኩራሉ። ተጽዕኖም የተወሰኑ ሴቶችን ያን አይነቱን ድርጊት እንዲፈጽሙ ያደርጋቸዋል። በመሠረቱ የሴት ልጅ ገላ የወሲብ ዒላማ ሆኖ ይታያል። በዚያ መልኩ ተጽዕኖ ይኖረዋል። በተጽዕኖ ያን ማድረግና ያለማድረጉ በአካልና በአእምሮ የጎለመሰችዋ ሴት ምርጫ ነው የሚሆነው። የሴቶች ግርዛትን ለማስቆም የሚያደርጉት ጥረት በተናጠል የፌሚኒስት ንቅናቄ አካል ነው ወይስ በጥቅሉ ሰብአዊ መብቶች አቀፍ ነው? ቦዝ አይ ቲንክ ቢኮዝ ቤዚክሊ ኢትስ ኤ ሂውማን ራይትስ ኢሹ ሁለቱንም የሚያካትት ነው ብዬ አስባለሁ። ስለምን በመሠረቱ የጤና ጉዳይ የሰብአዊ መብቶችም ጉዳይ ነውና የሰብአዊ መብቶች ጉዳይ የሴቶች እኩልነት ጉዳዮችን ያቀፈ ነው። በተለይም እኔ ከመጣሁበት አካባቢ ሶማሊያ ውስጥ ሰፍኖ ካሉ የሴቶች ኢእኩልነት አኳያ ሶማሊላንድ ውስጥ በተለይ የሴቶች መብቶችን የሚያስከብር ሕግ የለም። ሕጉ እንዲደነገግ ይጣር ነው። ሆኖም ያለምንም ፍርሃት እየታገልን ነው። ህጉ ስለተደነገገም የሴቶች መብቶች ሁሉ ይከበራል ማለት እንዳልሆነም እንገነዘባለን። ምክንያቱም የህግ መኖር ብቻውን መብቶች ተሟልተው እንዲከበሩ አያደርግምን። ሆኖም የህግ መኖር ለትግላችን አጋዥ ኃይል ይሆነናል። መብቶችን የሚያስጠብቅ ህግ በሌለበት ሁኔታ የሚደረገው ትግል በእውነቱ በእጅጉ አዋኪ ነው። ትግላችን በሴቶች ግርዛት ላይ ብቻ ያተኮረ ሳይሆን የተሟሉ የሴቶች መብቶችን ለማስከበር ነው። አሁን እያደረግን ያለነው ሕይወታቸው ላይ የሚደርሱ ተጽዕኖዎችን ለመክላት፣ የሴቶች ተሳትፎ እንዲጎለበት፣ ለውሳኔ ሰጭነት ደረጃ ላይ እንዲደርሱ ማብቃት ነው። እነዚህን እውን ስናደርግ ነው የሴቶች ግርዛትም ሆነ የሴቶች ሰብአዊ መብቶች ተሟልተው ሊከበሩ የሚችሉት። የሴቶችን ግርዛት አስመልክቶ ለአፍሪካውያን አውስትራሊያን ወላጆች የሚያካፍሉት ምክር ምን ይሆናል? በቅድሚያ ለወላጆች ለማለት የምሻው ይህን ነው። የሴቶች ብልት ቆረጣ የሚፈይደው አንዳችም ፋይዳ የለ፣ የሚያስከትለው ስቃይና ስቆቃል ነው። ሰዎች ግርዛትን የሚፈጽሙት ከተዛነፉ እሳቢዎች ተነስተው ነው። አንዱ ሳቢያቸው ሴት ልጃቸውን ከቅድመ ጋብቻ ወሲባዊ ግንኙነት ለመከላከል ነው። ይሁንና ሁሉንም የሴቲቱን ብልት ቢዘጉት እንኳ ሴቶችን ወሲብ ከመፈጸም ሊያግዱ አይቻላቸውም። በግርዛቱ ሳቢያ ሴቶች ከጋብቻ ውጪ ወሲብ ከማድረግ አልተቆጠቡም፣ ልጆችንም መውለድ አላቆሙም። ያም ሆኖ ግና ወላጆች ሴቶች ልጆቻቸውን ከማስገረዝ ወደ ኋላ ላሉ ያንንም የሚያደርጉት ከልማዳዊና ባህላዊ ተግባራት አኳያ ነው። እርግጥ ነው እኛ በርካታ የሆኑ ማለፊያ ልማዶችና ባህሎች አሉ። ይሁንና ጎጂ ባህሎች የባህሎቻችን አካል ሊሆኑ አይገባም። ማለፊያ ባህሎቻችንን ስንጠብቃቸው እንከባከባቸው እንደሚገባን ሁሉ ሴቶች ልጆቻችንን ለስቃይና ስቆቃ የሚዳርጉ ባህሎቻችንን ግና ልናስወግዳቸው ይገባል። ሌላኛው ወላጆች ሴቶች ልጆቻቸውን ለግርዛት የሚዳርጉበት ምክንያት ሃይማኖት ነው። ይሁንና አንድም ጉዳትን በልጆቻችሁ ላይ ፈጽሙ የሚል ሃይማኖት የለም። የሴቶች ግርዛት በማኅበረሰባችን ውስጥ የሚካሄደው አፈ ታሪኮችንና የተዛነፉ እሳቤዎችን መሠረት አድርጎ ነው። ወላጆች ሴቶች ልጆች ብቻቸውን በማስገረዛቸው የሚፈጽሙት ነገር ቢኖር ምንድን ነው? ያለ አንዳች ምክንያት ሴት ልጃቸውን ለጉዳት መዳረግ ነው። እግዚአብሔር የሰው ልጅ የፈጠረው አስተካክሎና አሟልቶ ነው። እያንዳንዱ የሰው ልጅ ውስጣዊና ውጫዊ አካላት የራሳቸው የሆኑ ተግባራት አሏቸው። ይህ ወላጆች ለግርዛት የሚደረጉት የሴት ልጅ አካልም የተፈጠረው የራሱ የሆነ ተፈጥሮአዊ ተግባሩን እንዲፈጽም ነው። ወላጆች ያንን እንዲጎል ሊያደርጉ አይገባም። ይህ በአምላክ የተሰጠ ሙሉ ተፈጥሮአዊ አካል ከሆነ ወላጆች ያንን በማጉደል ልጆቻቸውን ለምን ለስቃይ ይዳርጋሉ? ለምን ዓለም አቀፍ የሴቶች መብቶች ተሟጋች አሚና ዋርሳሜ ስለ ቃለ ምልልሱ እናመሰግናለን። ንክ ዩ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስ ቢ ኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስ ቢ ኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።